በአማራ ክልል በሕክምና ዶክትሬት የተመረቁ አራት መቶ የሚጠጉ ሐኪሞች በሀገሪቱ ውስጥ ተቀጥረን እንዳንሰራ ሆነናል ሲሉ ቅሬታቸውን አቀረቡ። ሐኪሞቹ ቅሬታቸውን ለሶስተኛ ቀናት በሰላማዊ ሰልፍ ለሚመለከተው አካል ለማቅረብ ቢሞክሩም እስካሁን ሰሚ እንዳላገኙ ተናግረዋል። ከአማራ ክልል ውጪ ተቀጥሮ ለመስራትም አንዳንድ ክልሎች ቋንቋችን አትችሉም ይሉናል ብለዋል። አማራ ክልል ደግሞ በጀት የለንም የሚል ምላሽ እንደሰጣቸው አመልክተዋል። የአማራ ክልል የጤና ቢሮ ኃላፊውን ጨምሮ የሚመለከታቸውን አመራሮች ለማግኘት አልተቻለም። የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ በበኩላቸው ችግሩ የተፈጠረው ክልሎች ባጋጠማቸው የባጀት እጥረት ነው ብለዋል። በቀጣይ ግን ሀኪሞቹ እንደተመረቁ ስራ ፈጣሪ እንዲሆኑ አለያም ወደ ውጭ ሀገር ሄደው እንዲሰሩ እድሉን እናመቻቻለን ብለዋል። አሴር ምስጋናው ሀኪሞችን አነጋግራለች። ቀጥሎ ይቀርባል።

አማራ ክልል ውስጥ የሚገኙ ስራ አጥ ሐኪሞች ይህንን መፈክር እያሰሙ ያገኘኋቸው ትናንት ከምሽቱ 12 ሰዓት አካባቢ በክልሉ ጤና ቢሮ ግቢ ውስጥ ነው። ድምፃቸውን ለማሰማት ከወጡ ሁለተኛ ቀን እንደሆናቸውም ገልጸዋል። በመጀመሪያው ቀን በጸጥታ አስከባሪዎች መከልከላቸውንና መዋከባቸውን ይናገራሉ። በዚህ ዓመት ነው በሕክምና ሙያ የተመረቀችው ዶክተር ሰላም ተሰማ ከእሷ በፊት የተመረቁ ጓዶቿ እስካሁን ስራ ለማግኘት መቸገራቸውን ስታይ ለእርሷም የማይቀርጣ መሆኑን ትናገራለች ከትላንት ጀምሮ ለሁለት ቀናት ያክል እዚሁ ተሰልፈን ድምፃችንን በማሰማት ላይ ነበርን ግን ምንም አይነት ምላሽ አላገኘንም ይህም ለምን እንደሆነ አላወቅንም። እኛ አሁን በችግር የሆነብን ምንድነው ሌላ ክልሎች ሄደን እንዳንወዳደር፣ ኦሮሚያ እንዳትሄጂ፣ ትግራይ ክልል እንዳትሄጂ፣ በጣም ችግር ነው የሆነብን። ቋንቋ እንችልም። ቋንቋ እንዳንድ ክራይቴሪያ ነው። ክራይቴሪያ መሆኑ የነበረበት በብቃት ምዘና አልፈሻል፣ ላይሰንስ አለሽ ወይም ውጤት አለሽ ወይ መሆን የነበረበት መቀጠር አለብን ባይነት ዶክተር አለማየሁ ታፈሰ ባለፈው ዓመት ነው የተመረቀው። አማራ ክልል ውስጥ ስራ ማግኘት አልቻልኩም ይላል ምክንያት ያላቸውንም ከ2010 በፊት ምደባ የነበረው በፌዴራል ጤና ጥበቃ ሚኒስቴር ነበር። ዘን ከ2011 ጀምሮ በኢትዮጵያ አቆጣጠር ምደባው በክልል ነው። በክልል ከሆነ በኋላ በአዋጅ ጸድቆ በህግ ተደንግጎ የተመረቁ የሕክምና ዶክተሮች በየክልላቸው ይመደቡ የሚል አዋጅ መጣ። ከዛ በኋላ ሁሉም በየክልሉ የራሴ የራሱ ልጆች መቅጠር ጀመረ። ስለዚህ ልክ ያ ከሆነ በኋላ 2011 ክልል ወይም የኛ ክልል የአማራ ጤና ቢሮ ያሉትን መድቧል። ነገር ግን ከ2012 ጀምሮ እስከ 2013 ድረስ ምንም አይነት ቅጥር ያልተቀጠረ መሆኑን ለምሳሌ እኔ የ2012 ተመራቂ ሐኪምን ምንም አይነት ቅጥር አልተካሄደም። የአማራ ሐኪሞች ወይም ዶክተሮች ብቻ ስራ አጡ ሆነው ሌሎች ራይ ታዊ ሲመደቡ ለምን? ዶክተር አለማየሁ ሶስት አማራጮችን ለመንግስት አቅርቧል። አማራ ክልል ላይ በተለያየ ምክንያት በጀት ችግር አለ ብለው እናለኝ የመለሱልን መልስ ማለት ነው። የበጀት ደፊሲት አለ ከተባለ መፍትሄው ምንድን ነው? ስፔሻሊቲ በሚሄዱት እኛ መጠቀ በጀት ከሌላቸው ኢቨን እኛን ኤክስፖርት አድርጉ። መንግስት የዶላር እጥረት አለብኝ የገንዘብ እጥረት አለብኝ እያለ ነው። እኛን የሚፈልጉ በጣም ብዙ የውጭ ሀገራቶች አሉ። ሶ ይህ ደግሞ በውጭ ጉዳይ ሚኒስትሩ አማካኝነት በቀላሉ በቀላሉ በአምስት ደቂቃ ስራ ሰርቶ እኛን ኤክስፖርት ማድረግ የሚችል ነው። ሌላው ምንድን ነው? በግላችን እንኳን እንስራ ብንል ምን የሚል ማነቆ ደግሞ ይዞ እና ሶስት ዓመት በህክምና ዶክተር በመንግስት ቤት ማገልገል አለብህ የስራ ልምድ ሰርቪስ ይላል። ሶ የት እንሂድ? አሁን ነገሮች ልቆ ጭልምልም እያሉብን እኮ ነው ያለው። እንዲ እስቲ በጣም ፍረዱት እስኪ ምን ይላሉ? በቃ የአማራ ህዝብ ይፍረድ። ኢትዮጵያ ዚ ፍርድ ገብቶሻል። አሁን ኦሮሚያ ክልል ለሶስተኛ ጊዜ ምደባ ብሎ ወጣል። ሌላው ትልቁ ማነቆ ደግሞ ምንድን ነው ክልሎች የራስ ራሳቸውን ሲመድቡ እዚህ ክልል ላይ ሲመጣ በፈተና ነው ይላሉ። የሐኪሞችን ቅሬታ በመያዝ ወደ አማራ ክልል ጤና ቢሮ አመራው በስብሰባ ምክንያት የሚመለከታቸውን ኃላፊዎች ማግኘት አልቻልኩም። በእጅ ስልኮቻቸውም ላይ ደውዬ አይነሳም። የጤና ጥበቃ ሚኒስትር ዶክተር ላይ ያታደሰ ግን ትላንት በሰጡት መግለጫ የስራ አጣ ሐኪሞች ጉዳይ የሚመለሰው በክልሎች እንደሆነ ገልጸው ክልሎቹ ደግሞ በቂ በጀት እንደሌላቸው ማሳወቃቸውን አመልክተዋል። በርካታ ጤና ባለሙያዎች ወደ ስራ ማስገባት አለመቻል እና በተለይም ሐኪሞችም በቅርቡ አመታት ወዲህ ደግሞ በተጨማሪ ወደ ስራ መግባት አልመቻል በተለያየ መድረኮችም ያነሳ ነው ተግዳሮት እንደሆነ ይታወቃል። የሀገራችን የጤና ባለሙያዎች በስቶባቱ የተርፏት ሳይሆን በየተቋማቱ እንግዲህ ቅጥሮችን በየክልሉ በማድረግ ሂደት ውስጥ በአብዛኛው በሚባል ደረጃ ብዙ ክልሎች ያለውን የጤና ባለሙያ በሙሉ ለማስገባት ካላቸው የበጀት አቅም ጋር ስላልተመጣጠነ በርካታ ባለሙያዎች አሁን በስራ ውስጥ መግባት አልቻሉም። ይህንን ግን መፍታት አለብን በሚል ዘርፈ ብዙ ስራ እንደ ጤና ሚኒስቴር እየተሰራ ይገኛል። በዋነኛነት በመንግስት ተቋሞቻችን ላይ በርካታ ጤና ባለሙያዎች አሁን ፍላጎት አለ። በጤና ጣቢያም ደረጃ፣ በመጀመሪያ ደረጃ ሆስፒታሎች ደረጃ ብዙ ባለሙያዎችን መጨመሪያ ያስፈልጋል። ስለዚህ ያንን የተሻለ በጀት ለጤናው መድቦ ወደ ስራ ለማስገባት ከክልል መንግስታት ጋር ይሄ እንዲደረግ ብዙ ጥረት እየተደረገ ነው። ጎን ለጎን ግን ያው የበጀት ውስንነት በመኖሩ ያንን መደገፍ የሚቻልበት የተለያዩ አጋር ድርጅቶችና የፌዴራል መንግስቱን በምን መልኩ መደገፍ ይችላል፣ ይሄንን የሚልም የተጀመሩ ስራዎች ይችላሉ ገና እንግዲህ ያው ወደ መሬት ሲነኩ ያው በደንብ የምናሳውቀው ሆኖ ለተወሰነ ጊዜ ድጎማዎች ተደርገው ወደ ስራ ማስገባት ተጨማሪ ባለሙያዎች የሚችሉበትና በቀጣይነት ደግሞ በራሳቸው የሚያስቀጥሉበትን ነገር እየተፈለገ ይገኛል። ሐኪሞች ከተመረቁ በኋላ ስራ ከመንግስት መጠበቅ የለባቸውም ይላሉ ሚኒስትር ሊያ ታደሰ ሀገር ደረጃ የሚሰራባቸው የግል ዘርፍ የሕክምና ስራዎችን ከሌሎች ሀገር ተሞክሮዎችን በመውሰድ የተለያዩ ስታንዳርዶችን የማዘጋጀት ሂደትና ቀለል ባሉ ሁኔታዎች ወደ ስራ የሚገቡባቸውን ሁኔታዎች የማመቻቸት ስራ ከስራ እድል ፈጠራ ኮሚሽን እና ሌሎች ከሚመለከታቸው አካላትም ጋር እየሰራ እንገኛለን። ጎን ለጎንም ሌሎችንም አማራጮች አሁን በቅርቡ ለምሳሌ በርካታ ነርሶች ሳይቀጠሩ ተመርቀው እንዳሉ ይታወቃል። ብዙ ስልጠና ማዕከላት ከመኖራቸውም ጋር ተያይዘው በቅርቡም ከሰራተኛና ማህበራዊ ጉዳይ ሚኒስትር እና ከስራ ድል ፈጠራ ኮሚሽን ጋር በጋራ በመሆን ስልጠናዎችን በመስጠትና ብቁ በማድረግ የስራ ድል እንዲኖራቸው ወደ ውጭ እንዲላኩና የተለያዩ ሀገራት ላይም የስራ ድል እንዲያገኙም የጀመርናቸው ናቸው ስራዎች አሉ። ምንም እንኳን የክልሉ የጤና ቢሮ ኃላፊዎች በስብሰባ ምክንያት ግቢው እንደሌሉ ቢነገርም ከትላንት ጀምሮ ሰልፍ የወጡ አራት መቶ የሚሆኑ ስራ አጣኪሞች ጥያቄያቸውን ይዘው ዛሬም ግቢው ውስጥ ውለዋል። የአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር